ታሪክ እስር ቤት ሳይሆን ትምህርት ቤት እንዲሆን ሲሉ አንድ እውቅ የኢትዮጵያ ታሪክ ተመራማሪ አሳሰቡ ይልናል። መለስካቸው አማህብ ባጠናቀረው ዘገባው በኢትዮጵያ አያሌ የታሪክ ማስረጃ መዛግብት መጥፋታቸውና አሁንም እየጠፉ መሆናቸውም ተገልጸዋል ሲል ተከታዩን እንዲህ ያሰናቷል። የኢትዮጵያ ሳይንስ አካዳሚ በየወሩ በሚያዘጋጀው ምርምርን መሰረት ያደረገ ውይይት መድረክ ጥናታቸውን ያቀረቡት እውቁ የታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ አጻጻፍ እድገቱና ተግዳሮቱ በሚል ርዕስ ሰፊ ትንተና ሰጥተዋል። በዚህ ትንተናቸው ኢትዮጵያ ከብዙ የአፍሪካ ሀገሮች በተለየ አጋጣሚና ሁኔታ አያሌ የጽሑፍ ማስረጃዎች ያሏት በመሆኗ ለዘመናዊና ሙያዊ የታሪክ አጻጻፍ የተመቸች እንደሆነች አስረድተዋል። የሀገሪቱ ታሪክ አጻጻፍም ከጥንታዊው ስልቱና ዘዴው እንዴት ባለ መንገድ ወደ ዘመናዊው የታሪክ አጻጻፍ እንደተሻገረም በሰፊው ዘርዝረዋል። በዚህ ሂደትም ያጋጠሙ ችግሮችን አትተዋል። በተለይ ግን ዛሬ የታሪክ አጸጻፈም ሆነ የትምህርት አሰጣጥ የገጠመውን ችግር አስረድተዋል። ፕሮፌሰር ባህሩ ዘውዴ ታሪክን እንደ አንድ የእውቀት ዘርፍ ምንነቱንና ለአንድ ማኅበረሰብ ወይንም አገር የሚሰጠውን ፋይዳ ምን እንደሆነ በማመልከት ነበር ሰፊ ትንትናቸውን የዘጉት። ለዘመናዊ ታሪክ አጻጻፍና ምርምር አንዱ ግብዓት የጽሑፍ ሰነዶች ወይም መዛግብት መሆናቸውና ኢትዮጵያ በዚህ ረገድ ሀብታም ከሚባሉት አገሮች አንዷ መሆኗ ቢገለጽም ይህ እውነታ ሁለተኛ ገጽታ እንዳለው የገለጹት ውይይቱን የመሩት ሌላኛው የታሪክ ተመራማሪ ፕሮፌሰር ሽፈራው በቀለ ናቸው። ፕሮፌሰር ሽፈራው ኢትዮጵያ የጽሑፍ ቅርስ ያላት መሆኗ እውነት ቢሆንም እንደ ኢትዮጵያ ደግሞ ጽሑፍ የሚጠፋበት አገር የለም ብለዋል። በየትውልዱ ይህ የአገሪቱ የጽሁፍ ቅርስ በተለያዩ ምክንያቶች ሲጠፋ እንደቆየ ማስረጃ ቆጥረዋል የኢትዮጵያ ወሰኖች ድርድሮች ጭቅጭቆች አንዳንዴን ፍርድ ቤት የሚካሄድባቸውን የምንከራከረው ጣሊያን ሀገር ፈረንሳይ ሀገር ሄደን ነው እነሱ አርካይቭስ ውስጥ ያሉትን አውጥተን ነው እንጂ እኛ ሀገር የሉ አጼ ምኒልክ ከጣሊያን ጋር ኦጋዴንን መስመር በሚመለከት የተዋሉት ውል እኛ ጋር የለም ጣሊያኖችም ሆነ ብለው አጠፉት ጠፋ በቃ የኢትዮ ሱዳንም እንደዚሁ ችግር አለ። ባድመን እና የኤርትራ ጋራ ጭቅጭቅ በነበረ ጊዜ እናስታውሳለን። ሰነዶቹ ሁሉ ስላልነበሩ ወደ ጣሊያኖችና ወደ እንግሊዞች ዴሊጌሽን መላክ ነበረብን። ሄደው መዛግብት ይዘው እንዲመጡና ያን ተጠንቶ እንደገና ለጠበቆቹ እንዲሰጥ እና አንዱ የተላከው ፕሮፌሰር ባህሩ ነው። ስለዚህ ለወሰኖቻችንም እንኳን ማስረጃ እኛ ቤት የለም፣ ከውጭ ነው የምንሰበሰው እነዛ ማስረጃዎች የጠፉ የአፄ ምኒልክ ቤተመንግስት ውስጥ የተሰባሰቡት ሰነዶች መጀመሪያ አደጋ የደረሰባቸው ጣሊያን ኢትዮጵያ ውስጥ ሲመጣ በነበረው ምስቅልቅል ነው። ሁለተኛ የመንግስት ትላልቅ አርካይቮች ብዙ ነገሮች የወደሙት በኢትዮጵያ አብዮት ነው። ሶስተኛ፣ ደግሞ ከ83 ጀምሮ ባሉት አመት ፕሮፌሰሩ ያለፈውም ብቻ አይደለም፣ የጽሁፍ ቅርሶች ግን ዛሬም ይጠፋሉ ይላሉ። ይሄ እንግዲህ በፊት የነበሩትን ትላልቅ ጦርነቶች ሳንጠቅስ ነው። አሁን ለምሳሌ አጼ ቴዎድሮስ ከ ጎንደር አድባራት ጋር ተጣሉ። የጎንደር አድባራትን ለመቅጣት ፈለጉ። አንዳንዶቹ መጽሀፍት አወጡና ራሳቸው ክምችት ውስጥ አስቀምጡት። ግን ቤተክርስቲያኖቹን ሲያቃጥሉ ብዙ ነገር እንደጠፋ መገመት ይቻላል። ስለዚህ ነገስታቱም ራሳቸው ያጠፋሉ። በኢማም አህመድ ጊዜ የነበሩት ይጠፋሉ፣ ወዘተ ወዘተ። ስለዚህ የታሪክ የጽሁፍ ቅርስ ያላት ሀገር ናትም ቢባል በጣም ብዙ ለጽሁፍ ቅርስ አክብሮት እንደ ማህበረሰብ እንደ አገር ስለሌለን ብዙ ይጠፋል። አሁንም በቅርቡ በየጊዜው እየጠፋ ነው። በየወረዳው ብትሄዱ የወረዳ አርካይቭስ እየጠፉ ነው። የቀበሌ ማህበር አርካይቭስ አሁን ማግኘት ከባድ ነው። የደርግ ጊዜ የቀበሌ ማህበር እንዴት መሬት መጀመሪያ እንደተከፋፈሉ አሁን ለአጥና ብትሉ አርካይቡን አታገኙትም፣ ጠፍቷል። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ አጻጻፍ እድገቱና ተግዳሮቱ በሚል ርዕስ ሰፊ የመነሻ ሀሳብ ባቀረቡበት በዚህ መድረክ ላይ የተገኙ ታዳሚዎች የተለያዩ ጥያቄዎችንና ሀሳቦችን ሰንዝረው ውይይት ተካሂዶባቸዋል። የታሪክ ተመራማሪዎቹ በአጽንኦት እንደገለጹት ለታሪክ ምርምርና ጥናት ዘርፉ ለሌሎች የጥናት መስኮች የሚደረገውን ያህል የገንዘብ ድጋፍ ስለማይደረግ የታሪክ ጥናት በአገሪቱ በእጅጉ ተጎድተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ፕሮፌሰር ባህሩ ዘውዴ ያሉት ባጭሩ ይህን ይመስላል። ሐቅና እርቅ ያልኩት ነገር የተወሰኑ ነገሮች በደሎች ተፈጽመዋል። በታሪክም ይህን ፈጽሞ መካድ አይቻልም ግን ያንን ማላዝንና ያንን ሁልጊዜ መቆስቆሱ ለአገር የሚፈጥረው ፋይዳ የለም። ከዛ ወጥተን የተሻለ ሥርዓት መገንባት ነው ቁም ነገሩ። ስለዚህ ታሪክ ትምህርት ቤት እንጂ እስር ቤት መሆን የለበትም። ያለን ምርጫ ወይም አብረው ማደግ ነው ወይም ተያይዞ መጥፋት ነው እና ሕሊና ያለው ሰው የትኛውን እንደሚመርጥ ግልጽ ነው።